ኢትዮጵያ ብሔራዊ የአደጋ ስጋት ስራ አመራር ኮሚሽን ልታቋቁም ነው ተባለ። ድርቅ ተኮር አደጋ ከተከሰተ በኋላ የአስቸኳይ ጊዜ የምግብ እርዳታ ላይ ያተኩር የነበረውን አሰራር ወደ ተሟላ የአደጋ ስጋት ስራ አመራር ማሸጋገር አስፈላጊ መሆኑን የሚኒስትሮች ምክር ቤት አስታውቋል። እስክንድር ፍሬው ውሳኔው ይፋ የተደረገው የኢትዮጵያ የሚኒስትሮች ምክር ቤት ሰሞኑን ያካሄደውን አስቸኳይ ስብሰባ ተከትሎ ነው። የተቀናጀ በተጠያቂነት ላይ የተመሰረተና ያልተማከለ የአሰራር ስርዓትን በመዘርጋት ከአደጋ በፊት በአደጋ ጊዜና ከአደጋ በኋላ መወሰድ የሚገባቸውን እርምጃዎች በወቅቱና በተሟላ ሁኔታ መውሰድ እንደሚያስፈልግ አስታውቋል። ተቋሙ የሚመሰረተውም በአደጋ ምክንያት ሊደርስ የሚችልን ጉዳት ከመቀነስ አንጻር የሚመለከታቸውን አካላት ሁሉ ለማሳተፍ በሕግ ማዕቀፍ መደገፍ በማስፈለጉ እንደሆነ አስታውሷል። ምክር ቤቱ እንዳለው እስካሁን የነበረው አሰራር በዋናነት ድርቅ ተኮር አደጋ ከተከሰተ በኋላ የአስቸኳይ ጊዜ የዕለት እርዳታ በማቅረብ ሕይወት በማዳን ላይ ያተኮረ ነበር። እናም ይህንን አሰራር ወደ ተሟላ የአደጋ ስጋት ስራ አመራር ማሸጋገር ወቅቱ የሚፈልገው ጉዳይ ሆኖ መገኘቱን ነው። በኢትዮጵያ ብሮድካስቲንግ ኮርፖሬሽን የተጠቀሰው የሚኒስትሮች ምክር ቤት ያመለከተው ብሔራዊ የአደጋ ስጋት ስራ አመራር ኮሚሽን በኮሚሽነር የሚመራ እንደሆነ ታውቋል። በበልግዝና ዝናብ መጥፋትና ኤልኒኖ ባስከተለው ድርቅ ምክንያት በኢትዮጵያ የአስቸኳይ ጊዜ የምግብ እርዳታ የሚያስፈልጋቸው ዜጎች ቁጥር ስምንት ነጥብ ሁለት ሚሊዮን ደርሷል። ቁጥሩ ሊጨምር እንደሚችልም እየተገመተ ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።